በመጀመሪያም አርስተ ዜናው የኢትዮጵያ መንግሥት በድርቅ ምክንያት ለረሃብ ለተጋለጡ ወገኖች ምግብ ማከፋፈል ጀመረ። የአውሮፓና የአፍሪካ መሪዎች የስደተኞች መበራከት ባስከተለው ቀውስ ላይ ዛሬ በማልታ ዋና ከተማ የሁለት ቀናት ጉባኤ ጀመሩ። የአውሮፓ መሪዎች ስደተኞች የሚፈልጉባቸው ሀገራት የልማት ተግባራትን እንዲያከናውኑ በሚል ከ3 ቢሊየን ዩሮ በላይ እርዳታ ለመስጠት አቅደዋል። የኤርትራ የመብት ተሟጋቾች በርካታ ዜጎች ለስደት ለተዳረጉባት ሀገር ገንዘብ እንዳይሰጥ ጠይቀዋል። ዩናይትድ ስቴትስ ያሸባብን ስድስት ቀንደኛ መሪዎች ያሉበትን ለጠቆመ እስከ ስድስት ሚሊየን ዶላር ጉርሻ ሰጣለዋለች። አንድ የሞዛምቢክ ዜጋን በመግደል የተከሰሱ ስምንት የደቡብ አፍሪካ ፖሊሶች የአስራ አምስት ዓመት እስራት ተበየነባቸው። ዜናው በዝርዝር የኢትዮጵያ መንግስት በሰሜንና በሰሜን ምስራቅ የሀገሪቱ ክፍል ለረሀብ ለተጋለጡ ወገኖች ምግብ ማከፋፈል መጀመሩን አሶሲየትድ ፕሬስ ከአዲስ አበባ ዘገበ። እንደ ዘገባው የአደጋ መከላከልና ዝግጁነት ኮሚቴ ዋና ጸሐፊ አቶ ምትኩ ካሳ ለመንግስታዊ መገናኛ ብዙሀን ስንዴና ዘይት መሰጠት መጀመሩን ገልጸዋል። ባለስልጣኑን የጠቀሰው ዘገባ አክሎም በግለሰብ 15 ኪሎ ስንዴና ግማሽ ሊትር ዘይት መሰጠቱን አመልክቷል። ኢትዮጵያ ውስጥ በተጠቀሱት አካባቢዎች በድርቅ ምክንያት ከ8 ሚሊየን የሚበልጥ ሕዝብ አስቸኳይ የምግብ እርዳታ ይፈልጋል። የኢትዮጵያ መንግስት እስከ ታህሳስ ድረስ እነሱን ለመመገብ በቂ ህል አለ ማለቱንም ዘገባው አክሎ ጠቅሷል። የተባበሩ መንግስታት ድርጅት የተባባሰው አስቸኳይ ሁኔታ ካለው አቅም በላይ መሆኑን አመልክቷል። በሀገሪቱ ውስጥ የሚታየው የአስተማማኝ እህል እጥረት ባለፈው የበልጎራት ዝናብ ባለመዝነቡ ይበልጥ መባባሱን ዘገባው ጨምሮ አመልክቷል። የአውሮጳና የአፍሪካ መሪዎች በስደተኞች ቀውስ ላይ ዛሬ በማልታ ዋና ከተማ ቫሌታ የሁለት ቀናት ጉባኤ ጀመሩ። ወደ አውሮጳ የሚገቡ ስደተኞች ቁጥር መበራከቱን ተከትሎ ከስደተኞች መፍለቂያ ሀገራት ጋር መፍትሄ ለመሻት በተዘጋጀው በዚህ ጉባኤ ስልሳ አምስት ሀገራት እንደሚሳተፉ የጀርመን የዜና ወኪል ከቫሌታ ዘግቧል። የአውሮፓ መሪዎች የአፍሪካ አቻዎቻቸው ለኢኮኖሚ ስደተኞች በየሀገራቸው መፍትሄ እንዲያበጁ እስከ ሶስት ነጥብ ስድስት ቢሊየን ዩሮ እርዳታ ሊሰጡ ማቀዳቸው ተገልጿል። የፖለቲካ ተንታኙ ፎኡም ኪማራ በበኩላቸው የአውሮጳ መሪዎች የስደተኛ መፍለቂያ የሆኑ ሀገራትን ሰላም ማረጋገጡ ላይ ቢያተኩሩ እንደሚበጅ ያመለክታሉ። የአውሮጳ መሪዎች በመጀመሪያ የችግሩ ምንጭ ላይ ማትኮር ይኖርባቸዋል። ችግሩ የተፈጠረው አንዳንድ የአውሮጳ መንግስታት የእነዚያን ሀገራት ሰላም በማናጋታቸው ነው። ይህ ደግሞ አለመረጋጋትን ፈጠረ። በዚህም ምክንያት ሰዎች መጠጊያ ፍለጋ በየአቅጣጫው ተሰደዱ። ስለዚህ አሁን በእነዚህ ሀገራት ውስጥ ሰላምን ማረጋገጥ ላይ ማትኮር ይኖርባቸዋል። ብቸኛው መፍትሄ ያ ነው የሚመስለኝ። በተቃራኒው የአፍሪቃ መሪዎች ዜጎቻቸው በየሀገሩ ተሰደው በየጊዜው ወደ ሀገር ቤት የሚልኩት የውጭ ምንዛሪ እንዲስተጓጎል እንደማይፈልጉ የፈረንሳይ የዜና ወኪል አመልክቷል። የአውሮፓ መሪዎች ከአፍሪቃ ሀገራት ጋር የስደተኞቹን ጎርፍ በመከላከል በቂ ምክንያት የሌላቸው ስደተኞች ወደ የመጡበት በመመለስ ና የሕገ ወጥ ሰው አሸጋጋሪዎችን እንቅስቃሴ ለማስቆም ትብብራቸውን ለማጠናከር አቅደዋል። የአውሮፓ ምክር ቤት ፕሬዝዳንት ዶናልድ ቱስክ የሁለት ቀኑ የጋራ ጉባኤ የተግባር እንቅስቃሴ የሚጀመርበት ነው ብለዋል። ከአፍሪቃ ኢትዮጵያ ና ኤርትራን ጨምሮ ከሰላሳ በላይ ሀገራት በዚህ ጉባኤ ላይ ይገኛሉ። በስደት የሚገኙት የኤርትራ የሰብአዊ መብት ተሟጋች ኤልሳቤጥ ጭሩም ስደተኞችን ለማስቀረት ሲባል ለኤርትራ መንግስት ገንዘብ እንዳይሰጥ ይልቁንም ኤርትራውያን በስደት ለሚኖሩባቸው ሀገራት ቢውል እንደሚበጅ መጠየቃቸው ተዘግቧል። ዩናይትድ ስቴትስ የሶማሊያውን ጽንፈኛ ቡድን አሸባብን ስድስት መሪዎች ያሉበትን ለጠቆመ እስከ ስድስት ሚሊዮን ዶላር ጉርሻ እንደምትሰጥ አመለከተች። የአሜሪካ የውጭ ጉዳይ ሚኒስትር ትናንት ይፋ እንዳደረገው የቡድኑ ዋነኛ መሪ መሆኑ የተገለጸው አቡ ኡባይዳህንና ሌሎች ምክትሎቹን መለያዊ ወይም ያሉበትን የሚገልጽ መረጃ ለሰጠ እስከ አምስት ሚሊየን ዶላር፣ በተጨማሪም ስለሌሎች ሁለት የቡድኑ መሪዎች ተመሳሳይ መረጃ ለሚያቀብል ሶስት ሚሊየን ዶላር ይሰጣል። ገንዘቡን የሚሰጠው በውጭ ጉዳይ ሚኒስትሩ ስር የሚገኘው ሽልማት ለፍትህ የተሰኘው ዘርፍ ነው። ይህ ዘርፍ ከጎርጎሮሳዊ 1984 ዓ ም አንስቶም ሽብርተኞች እንዲያዙ ወይም እንዲገደሉ ጠቃሚ መረጃ ላቀበሉ 80 ሰዎች 125 ሚሊዮን ዶላር መክፈሉ ተገልጿል። አሸባብ በዚሁ የዘመን ቀመር በ2006 ዓ ም ጀምሮ በሶማሊያ እንዲሁም ዩጋንዳና ኬንያ ውስጥ በሺዎች የሚገመቱ ሲቪሎችን የእርዳታ ሰራተኞችንና ሰላም አስከባሪዎችን በመግደል ተጠያቂ ነው። ይህ ዶይቸ ቬለ ነው። አንድ ሞዛምቢካዊ የታክሲ ሾፌር በመግደል ክስ የተመሰረተባቸው ስምንት የደቡብ አፍሪቃ ፖሊሶች የአስራ አምስት አመት እስራት ተፈረደባቸው። ፖሊሶቹ በጎርጎሮሳዊ 2013 ዓ ም የካቲት ነበር። ሚዶ ማቺያ የተባለውን ታክሲ አሽከርካሪ ከፖሊስ መኪና ጎትተው በማውጣት እስር ቤት አስገብተው በመደብደብ ለህልፈተ ህይወት ያበቁት። ውሳኔውን ያሳለፈው የፕሪቶሪያ ከፍተኛ ፍርድ ቤት ዳኛ በርትባም ድርጊቱን እጅግ የከፋ ጭካኔ በማለት ነው የገለጹት። ዳኛው አክለውም የእድሜ ልክ ስርዓት እንዳይበየንባቸው ጥፋቱ የተፈጸመው በስራ ላይ ያሉ እንደሆነና የአገልግሎት ታሪካቸውም ለሌሎች አርአያ ሊሆኑ የሚችሉ እንደነበሩ እንደሚያመለክትም ጠቁመዋል። ፖሊሶቹ የታክሲ አሽከርካሪው ሲጎተት በጣም እንደተጎዳና ሊሞት እንደሚችልም ቢያውቁ ሊረዱት አለመቻላቸውን ዳኛው ቀደም ብለው አመልክተዋል። በማፑቶ ዩኒቨርሲቲ ፕሮፌሰር የሆኑት ሳልቫዶር ዶሚኒጎስ የፍርድ ቤቱ ውሳኔ የሟቹን ህይወት ባይመልስም ለቤተሰቦቹ አንድ ነገር ነው ይላሉ በወንጀለኞቹ ላይ የተላለፈው ብይን ሚዶ ማቺዬን ወደኛ አይመልሰውም። ሆኖም ቤተሰቦቹንና በዚህ ጉዳይ ላይ ሲሰሩ የቆዩትን ያጽናናል። ይህ አጋጣሚም በውጭ ዜጎች ላይ ያለውን ጥላቻ በተመለከተ ሲንገላታ ለቆየው የደቡብ አፍሪካ የፍትህ ስርዓት መሻሻል ማሳያ ነው። ባለፈው መጋቢት ወር በተካሄደ ምርጫ የናይጄሪያን ፕሬዝደንትነት መንበር የተረከቡት ሞሐመዱ ቡሃሪ በዛሬው ዕለት ካቢኔያቸውን መሰረቱ። ቡሃሪ ከአምስት ወራት በፊት መንበረ ስልጣናቸውን በይፋ ቢይዙም አብረዋቸው የሚሰሩ ሚኒስትሮችን ለመምረጥ ከተገመተው ጊዜ በላይ በመውሰድ ሲተቹ ቆይተዋል። ፕሬዝደንት ቡሃሪ በበኩላቸው ባለስልጣናቱን መርጦ ለመሾም ጊዜ የወሰዱት በምርጫ ቅስቀሳቸው ወቅት ቃል የገቡለትን ሙስናን የመዋጋት እርምጃ እውን ለማድረግ እንደሆነ ይገልጻሉ። የቀድሞ ወታደራዊ መሪ የሰባ ሁለት ዓመቱ ሙሐመዱ ቡሃሪ ያቀረቧቸው ሰላሳ ስድስት ሚኒስትሮች ዛሬ ቃለ መሀላ ፈጽመዋል። የቡሃሪ ካቢኔ አባላት ቁጥር ከእሳቸው በፊት ስልጣን ላይ ከነበሩት ጉድላክ ጆናታን ያነሰ ነው። የጆናታን ካቢኔ አርባ ሁለት ሚኒስትሮችን ያካተተ ነበር። የናይጀሪያ ፖለቲካ ተንታኝ ሃይንሪሽ በርግሽትሬሰር ከካቢኔ አባላቱ ቁጥር ሌላ የሚታይ ልዩነት እንዳለ ተጠይቀው ሲመልሱ፣ በመሰረቱ እጅግም ብዙ ለውጥ የለውም የስልጣን ክፍፍሉና የሚመሩት የሚኒስቴር መስሪያ ቤት ያስገርም ካልሆነ በቀር ብዙ የሚታወቁ ፊቶች አሉበት። ሆኖም ግን በመሰረቱ ያተኮሩት ቀጣይነቱ ላይ ቢሆንም አቅም ያለውን ግለሰብ ለማግኛ ብዙም አማራጭ አልነበራቸውም። በናይጄሪያ ህገ መንግስት መሰረት ፕሬዝደንቱ የሚመሰረተው ካቢኔ ከሀገሪቱ ሰላሳ ስድስት ግዛቶች የተውጣጣና የሚወክል ነው። አንጎላ በዛሬው ዕለት ከቅኝ አገዛዝ ነጻ የወጣችበትን አርባኛ ዓመት አከበረች። የሀገሪቱ ፕሬዚደንት ዮሴ ኤድዋርዶ ዶ ሳንቶስ እለቱን አስመልክተው በሀገሪቱ ራዲዮና ቴሌቪዥን ባደረጉት ንግግር ሀገሪቱ ያሳለፈችውን የአመፅ ታሪክ አስታውሰዋል። አንጎላ ለ27 ዓመታት የእርስ በርስ ጦርነት የተካሄደባት ሲሆን ከጎርጎሮሳዊ 2002 ዓ.ም አንስቶ ሀገሪቱን መልሶ የመገንባቱ ኃላፊነት የወጣቱ እንደነበር ፕሬዚደንቱ አስታውሰዋል። እንዲያም ሆኖ ለ36 ዓመታት ስልጣን ላይ የቆዩት ዶ ሳንቶስ መሰረታዊ የሰብአዊ መብቶችን በሚጨፈልቁባት ሀገር ከቅኝ ግዛት ነጻ የወጣችበትን ዕለት ቆጥሮ መዘከሩን የሚተችዋሉ። አንድ የአንጎላ የግሌ ዜና ድረገጽ 16 ወጣት የፖለቲካ ተሟጋቾች በቅርቡ በታሰሩባት ሀገር ፕሬዚደንቱ ለወጣቶች የሚሉት ምን ያህል እርግጠኛ ነው ሲል ጠይቋል። አምነስቲ ኢንተርናሽናል ተችዎቹ ላይ በዘፈቀደ ግድያና እስራት ይፈጽማል ሲል የአንጎላ መንግስትን ይከሳል። የኢትዮጵያ አየር መንገድ በርከት ያሉ ኤ ሶስት መቶ ሀምሳ ዘጠኝ መቶ ኤርባስ አውሮፕላኖችን በቀጣይ ሁለት አመታት ለማዘዝ መዘጋጀቱን አመለከተ። የድርጅቱ ኃላፊ ተወልደ ገብረ ማርያም ለሮይተርስ እንደገለጹት አሁን ለጊዜው የሚታዘዘው የአውሮፕላን ብዛት ባይገለጽም አየር መንገዱ ከአስር የሚበልጡ ኤርባሶችን ለመግዛት ወስኗል። የመንግስት የሆነው የአየር መጓጓዣ ድርጅት በዓለም አቀፉ የአየር መጓጓዣ ማህበር መስፈርት መሰረት በገቢና ትርፉ ከአፍሪቃ ከፍተኛውን ስፍራ የያዘ ነው። ይህ ዶችቨለ ነው። የምሽቱን ዜና ከማጠቃለላችን በፊት አርዕስቱን በድጋሚ እንሆ የኢትዮጵያ መንግስት በድርቅ ምክንያት ለረሃብ ለተጋለጡ ወገኖች ምግብ ማከፋፈል ጀመረ። የአውሮፓና የአፍሪቃ መሪዎች የስደተኞች መበራከት ባስከተለው ቀውስ ላይ ዛሬ በማልታ ዋና ከተማ የሁለት ቀናት ጉባኤ ጀመሩ። የአውሮጳ መሪዎች ስደተኞች የሚፈልቁባቸው ሀገራት የልማት ተግባራትን እንዲያከናውኑ በሚል ከ3 ቢሊየን ዩሮ በላይ እርዳታ ለመስጠት አቅደዋል። የኤርትራ የመብት ተሟጋቾች በርካታ ዜጎች ለስደት ለተዳረጉባት ሀገር ገንዘብ እንዳይሰጥ ጠይቀዋል። ዩናይትድ ስቴትስ የአሸባብን ስድስት ቀንደኛ መሪዎች ያሉበትን ለጠቆመ እስከ ስድስት ሚሊየን ዶላር ጉርሻ ሰጣለሁ አለች። አንድ የሞዛምቢክ ዜጋን በመግደል የተከሰሱ ስምንት የደቡብ አፍሪቃ ፖሊሶች የአስራ አምስት አመት እስራት ተፈረደባቸው። ዜናው በዚሁ አበቃ።